ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 6 2010 ዓ ም ፕሮግራሙን ጀመረ። በአማራ ክልል ውስጥ የሚገኘው የቅማንት ሕዝብ ነገ እሁድ ውሳኔ ሕዝብ ያካሂዳል። እናንተ ስትከተሉት የኖራችሁትም አሁንም በተግባር እያደረጋችሁትም ያለው የአማራና የቅማንት ህዝብ በሰላም በስምምነት ለመፍታት የተስማማበትን ዲሞራሲአልተስማማም ምንም ይሄ ህዝብ አልተስማማም። የተወሰኑ ኢሊቶች የሚገፉት በወያኔ የተመለመሉ ኢሊቶች የሚገፉት እንጂ በመሬት ላይ ያለው አርሶ አደሩ ወይም ደግሞ ሰች ህዝብ ይሄን አይደግፍም። ይሄን በጭራሽ አይደግፍም። የቅማንት ተወላጅ የሆኑ የነገው ውሳኔ ሕዝብ ደጋፊና ተቃዋሚ የሆኑ ሁለት ተከራካሪዎችን ነው የሰማችሁት። ዝርዝሩን በምሽቱ ዝግጅታችን ይዘናል። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ይቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂታዬ ነኝ። በኦሮሚያና በሶማሌ አዋሳኝ ክልሎች ላይ ከተነሱና ከተስፋፉ ጥቃቶችና ግጭቶች ጋር ተያይዞ ሶማሊያ ውስጥ ባሉ ኢትዮጵያውያን ላይ እየተፈጸመ ያለው ጥቃት እየተባባሰ መሆኑን ማምሻውን ያነጋግር ናቸው የሀርጌሳ ከተማ ነዋሪዎች ገልጸዋል። የሶማሌ ላንዷ ሀርጌሳ ከተማ በተለይ ጎልዤ ነው ተብሎ በሚጠራ መንደር ውስጥ ያሉ ኢትዮጵያውያን በየመንገዱ ይደርስብናል ካሉት ድብደባ ና ግድያ ለመሸሽ ላለፉት ስድስት ቀናት በቤት ውስጥ ተቆልፈው እንደሚገኙ በስልክ ላገኛቸው ለሶሎሞን አባተ ነግረውታል። ድምፆቻቸውን አጠራ አጠራ አድርገን እናሰማችሁ። እኔ ጎሳ ጣሰው ረጋሳ። የት ነው ያላችሁት? አሁን አሁን ያለነው ሱማሊያ ውስጥ አርጌሳ የምትባል ከተማ ውስጥ ነው የምንኖረው። ምንድን ነው ያላችሁበት ሁኔታ? እኛ ማለት በዚህ ውስጥ የምንገኘው ስደተኞች ማለት ነው። ቢያንስ በግምት ከሀያ ሺህ ስደተኛ ማያንስ ስደተኛ ነው ያለነው አርጌሳ ውስጥ። አዎ እሺ። ስድስት ቀናችን ነው። አብዛኛው ደግሞ ውጭ ላይ ወጣው የተደበደበ ሰው አለ። ወደ አባር ሰው አካባቢ፣ ኮንትሮል አካባቢ ሁለት ልጆች እንደተገደሉ ሰምተናል። እኛም ወደ ውጭ መውጣት አንችልም። ካለንበት ቦታ ራሱ አሁን ወጥተን አንድ ቦታ ላይ ነው ያለ ነው ማለት ነው። ለምንድን ነው ወደ ውጭ መውጣት ማትችሉት? የማንችልበት ምክንያት ማለት ነው ኢትዮጵያ ውስጥ ማለት ወደዚህ ሀረርጌ አካባቢ ኢንፎርሜሽን እንደሰማ ነው እዛ ያሉት ሶማሌዎች? ተገለዋል። ወንድሞቻችን ጨርሳችሁ እኛ ውስጥ እንዴት ትቀመጣላችሁ? ብለው እኛን ማለት እዚህ በጣም እያሳደዱን ነው። መውጣት አንችልም፣ መስራት አንችልም። በትልቅ ችግር ላይ ነው ያለ ነው ማለት ነው። ሴቶች ልጆች አሉ? አብረዋችሁ አሉ? ማናገር ትችላላችሁ? እሺ ሰላም ጠናብለን ማን ልበል? ኦልያ እባላለሁ። ኦልያ አብዲያ ምንድን ነው እየደረሰባችሁ ያለው ኦልያ? በጣም በጣም በጣም ችግር ላይ ነን ያለኑ። ይኸው ስድስተኛ ቀናችን አስቆጠሩን። የጻል ልጆች ይዤን ምንም መንቀሳቀስ የለም ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይም በድንጋይ ቀንና ማታ ልጆቻቸው እንደዚህ እያስፈራሩን ነው ያሉት። የሚደርስላችሁ ማንም የለም። ምንም አንድ ሰው የሚደርሰን የለም። ከቤት ራሱ ያለንበት ራሱ ሊያባርሩን በቃ ትንሽ ጥቂት ነገር ላይ ናቸው ያሉት ምንም መፍትሄም አማራጭም አላገኘንም። መላገኘንም መውጣና መግባ የለንም። የምንኖርበት ነገር የለንም። ሰርተን የምናድር ነበረ። ተቀማጭ ነገር የለንም። እንደዛው ስቃይ እናቁም ያየ ነው ነው ምንም ነገር ውጤታማ እና የምጠብቀን ሰው የለንም። በሶማሊያ የኢትዮጵያ አምባሳደር ጃማሉዲን ሙስጠፋንና ሀርጌሳ የሚገኙ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር የዩኤንኤችሲአር ተጠሪዎችን ለማግኘት ሶሎሞን ሙከራዎችን አድርጎ ነበር፣ ለጊዜው ሊያገኛቸው አልቻለም። የአካባቢውን ባለስልጣናትና የተባበሩት መንግስታት ድርጅት ተጠሪዎችን ለማግኘት ያልተቋረጠ ጥረት እያደረግን ነን። በነገው ምሽት ዘርዘር ያለ ዘገባ ይዘንላችሁ እንመለሳለን። ይህ በዚህ እንዳለ ሀርጌሳ ራማ እና ጋቢላይና እና በሌሎችም የሶማሊላንድ ከተሞች ውስጥ በሚኖሩ ኢትዮጵያውያን ላይ ዜጎቻቸው ጥቃት እንዳያደርሱ የሶማሊላንድ የደህንነት ሚኒስትር ደኤታ ሞሐመድ ሙሳ ዴሬ ትናንት ጥሪ አስተላልፈው ነበር። ሚስተር ሞሐመድ ሙሳ ዴሬ የጸጥታ ኃይሎቻቸው ለኢትዮጵያውያኑ ስደተኞች ጥበቃ እንዲያደርጉ ትዕዛዝ ማስተላለፋቸውንም አመልክተዋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ተቀናቃኝ የመንግስት ኃይሎች ተታኩሰው ቢያንስ ስድስት ሰው ሲገደል ሌሎች ስምንት ሰዎች መቁሰላቸውን የሀገሪቱ ባለስልጣናትና እማኞች ገለጡ። ይህ የሆነው የሞቃዲሾ የጸጥታ ኃይል በከተማዋ የኢንዱስትሪ ቀበሌ ከተመደበው ወታደራዊ ኃይል ጋር ግጭት ተፈጥሮ መሆኑን ዜናው ጨምሮ ገልጿል። በሌላ በኩል የአልሸባብ ኃይሎች ኬንያ ድንበር ላይ ጌዶ ክፍለ ግዛት በምትገኘው የምትገኘውን ኤልዋ ቁልፍ ከተማ ላይ ጥቃት ማድረሳቸው ተዘግበዋል። የኮንጎ የጸጥታ ኃይሎች በሀገሪቱ የነበሩ ቢያንስ አስራ ስምንት የቡሩንዲ ስደተኞችን መግደላቸው ተሰማ። ባለስልጣናትና ተሟጋቾች እንዳሉት ስደተኞቹ የተገደሉት አንዳንዶቹን ስደተኞች ወደ ሀገራቸው ለመመለስ የወጣ ቅድ ዙሪያ ትናንት በተፈጠረ ግጭት ነው። ከቡሩንዲ ጋር በምታዋስነው የኮንጎ ከተማ ስደተኞቹ ወገኖቻቸውን ሊያስለቅቁ ሲሞክሩ ተኩስ እንደተከፈተባቸው ነው የተገለጸው። ትናንት አርብ ለንደን ውስጥ በከተማ ባቡር ላይ ከደረሰው የቦምብ ጥቃት በተያያዘ ሰዎች ከታሰሩ በኋላ የታጠቁ ፖሊሶች ዛሬ አንድ የመኖሪያ ቤት ላይ ፍተሻ አድርገዋል። ነዋሪዎችንም ከአካባቢው ለጥንቃቄ ብለው አውጥተዋል። ፍተሻው የተካሄደው እና ሰዎች እንዲወጡ የተደረገው ሰንበሪ በሚባል የለንደን ደቡብ ምዕራብ ጠርዝ ላይ የሚገኝ ቀበሌ ነው። ባለስልጣናት አንድ የ18 ዓመት ወጣት መታሰሩን ገልጸዋል። ቦምቡ የፈነዳበት የለንደን ፓርሰንስ ግሪን የባቡር ጣቢያ በዛሬው ዕለት መከፈቱም ታውቋል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ በሰጡት መግለጫ የሀገሪቱ የጋራ የሽብርተኝነት ትንተና ማዕከል ከጥቃቱ በኋላ የሀገሪቱን የሽብር ጥቃት አሳሳቢነት ደረጃ ወደ አስጊ ደረጃ ከፍ እንዳደረገው አስታውቀዋል። ይህም ሌላ ጥቃት ሊደርስ እንደሚችል ታሳቢ የሚያደርግ ነው። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሰሜን ኮሪያ ላይ ዓለም አቀፍ የምጣኔ ሀብት ማዕቀብ እንዲጠብቅባት በሚቀጥለው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ግፊት እንደሚያደርጉ ተገልጿል። ሁለት ከፍተኛ ያስተዳደሩ ባለስልጣናት እንደገለጹት ሚስተር ትራምፕ ዲፕሎማሲ የከሸፈ እንደሆነ የጦርነቱ አይቀሬነት ይጨምራል የሚለውን በማስገንዘብ ይከራከራሉ ብለዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 6 2009 ዓ.ም ምሽት ፕሮግራም ነው። በአማራ ክልል ውስጥ የሚገኘው የቅማንት ሕዝብ ነገ እሁድ ውሳኔ ሕዝብ ያካሂዳል። ውሳኔ ሕዝቡን በሚደግፉና በሚቃወሙ ሁለት የቅማንት ተወላጆች መካከል በተካሄደ ውይይት ተቃዋሚው አቶ አቡኔ ብሩ የቅማንት ሕዝብ አማራ ክልል ውስጥ የሚገኝ በመሆኑ መካለል አያሻውም፣ ይህ አማራውን መለያየትና መከፋፈል ነው ሲሉ፣ የውሳኔ ሕዝቡ ደጋፊ አቶ ጥጋቡ ክብረት ደግሞ ምንም እንኳ የቅማንት ሕዝብ በአማራው ክልል ውስጥ ቢሆንም አማራ ስላልሆነ የኢትዮጵያ ሕገ መንግሥት አንቀጽ 39 በሰጠው መብት መሠረት ሊካለልና የራሱን ዕድል በራሱ ሊወስን ይገባል ይላሉ። ያወያያቸው አዲሱ አበበ የዛሬውን ሁለተኛ ክፍል ዝግጅት ያቆመበትን አስታውሶን ይጀምራል። የትናንቱን የገታ ነው። የሬፈረንደሙ ማለት የውሳኔ ህዝቡ ተቃዋሚ አቶ አቡኔ ይሄ ሬፈረንደም የቅማንት ህዝብ ጥያቄ ሳይሆን ኢህአደግና የኢህአደግ ካድሬዎች በአንድነት የኖረውን ህዝብ ለመከፋፈል የሚያካሄዱት የመላያ ዘዴ ነው ሲሉ፣ የውሳኔ ህዝቡ ደጋፊ አቶ ጥጋቡ ክብረት ደግሞ የለም ይሄ እናንተ በተለይ የጎንደር ህብረት አባላት ዲያስፖራዎች የቅማንትን ህዝብ ዲሞክራሲያዊ መብት ለመገደብ የምታቀነቅኑት አመለካከት ነው ሲባባሉ ነበር። ታዲያ ዛሬ ከአንድ መሰረታዊ ጥያቄ የተነሳው ለመሆኑ ዛሬ የቅማንት ህዝብ ቁጥር ስንት ነው? ከሚል የውሳኔ ህዝቡ ደጋፊ አቶ ጥጋቡ ይጀምሩና አቶ አቡነ ይቀጥላሉ። የቅማንት ህዝብ ከሁለት ሚሊዮን ህዝብ በላይ ነው። ሪፍረንደሙን ከዚያ ውስጥ የሚያደርገው አስራ ሁለት ቀበሌ ብቻ ነው። ስንት ሺህ ህዝብ ማለት ነው? ከሀያ አምስት ሺህ ህዝብ በላይ ነው። የህዝብ ቁጥር ለሬፈረንደም መቼም ወሳኝ ነው እና ለዚህ ነው ጥያቄውን ያነሳሁት አድማጭም ግንዛቤ እንዲያገኝ። አቶ አቡኔ ስንት ነው ይላሉ እርስዎ እኔ የዙ ቁጥር ምንም ሆነ ምንም በጥያቄው በአጠቃላይ ስለማልስማማ በሬፈረንደሙ ማለት ሬፈረንደሙንም ስለምቃወም ወይም ደግሞ የወከልኩት የጎንደር ህብረት የኢትዮጵያ አንድነት ስለማንስማማ ቁጥር ከዚህ ለእኔ ምንም ዋጋ አልሰጠው። ለነገሩ ግን የቅማንት የማንነት ጥያቄ ባቀረበው መሰረት ፌዴራል ገቨርንመንት ከተለያዩ የብሔር ብሔረሰቦች ከዩኒቨርሲቲ የተወጣጡ ይሄን እንትን የሚሉ ያደረጉት የጥናት ወረቀት አለ። እዚያ ወረቀት ላይ ሁለት ሚሊየን፣ አንድ ሚሊየንም ያልሞላ ቆጠራ ነው ያደረጉት እና አሁን ሁለት ሚሊየኑ ከየት እንደመጣ አላውቅም። ግን አንድ ክልል ለመከለል የተወሰነ ቁጥር መሟላት አለበት። አንቀጽ ሰላሳ ዘጠኝ በሚደነግገው የብሔር ብሔረሰቦች እንዴት ሊከለሉ እንደሚችሉ የቁጥራቸውን እንትን ከሚያደርገው አለ ግን የአሁኑ ቁጥር ያተው ጥጋቡ ቁጥር ምንም የሚበለው ምንም እኔ የፈለገው ይሁን ቁጥሩ ግን አጠቃላይ መሰረታዊ አካሄዱ ትክክል አይደለም። ወንድም አቡኔ ከሚናገረው ላይ ስንደረደር ቁጥሩን ለመቀበር የሞራል ብቃት ማለት ነው ሚያ የለም ይሄ ህዝብ የለም የሚል አካል ቁጥሩ ይሄ ነው ብሎ ለመናገር ብቃት ያለመኖር ጉዳይ ነው። የቅማንት ህዝብ የቅማንት ህዝብ እንኳ ባንፈታተ ራሱን የቅማንት ህዝብ እኛ አለኝ አለሁ ብሎ ራሱን በአደባባይ አውጥቶ ራሱን እኔ ነኝ ቅማንት ነኝ እኔ ቅማንት ነኝ ብሎ ራሱን ገልጾ ትግሉንም በሰላማዊ መንገድ እያካሄደ ለዚህ የደረሰ። አይ አሁን ቁጥሩን ነው የፈለግኩት። እርስዎ ቁጥር ተናግረዋል። ቁጥሩ በትግልተናግረያልኩትም እኔ ያልኩትም ብያለው። አቶ አቡኔ ደግሞ ችግር ምንም አለ ቁጥሩ ነው። ወደ ሌላ ጥያቄ ልወሰዳችሁ። አቶ አቡኔ ቀደም ሲል የገለጡት አለ በቋንቋ አንድ፣ በባህል አንድ እያሉና ና አማራው ውስጥ የሚኖረው የቅማንት ህብረተሰብ ሊለያይ አይገባም የሚል ነጥብ አንስተዋል። አቶ ጥጋቡን መጠየቅ የፈለግኩት በቋንቋ በባህል በተመሳሰለው ልዩነት አለ በአማራ በቅማንቱ መካከል በጣም ልዩነቱ ቅማን ቅማንት ነው። የራሱ ቋንቋ፣ የራሱ ሃይማኖት፣ የራሱ አንቴ ቋንቋው አለ ዛሬ አለ። ቋንቋው የቅማንተኛ የቅማንተኛ ቋንቋ ራሱን የቻለ ባለ ቋንቋ ነው። አለ ዛሬ የቻለ ስነ ልማ ልጠይቅህ ልጠይቅህ። እሺ፣ አቶ ጥጋቡ ልጠይቅህ ልጠይቅህ። ቆይ አንድ ጊዜ አንድ የጨርስህ የራሱ ቋንቋ የተጠየቅኩት እኔ ነኝ መመለስ ያለብኝ እኔ ስለሆንኩ ነው። ይቅርታ። እሺ፣ እሺ፣ አቶ አቡነ አንዴ ቅማንተ አገው የራሱ ቋንቋ የራሱ እምነት የራሱ ስነ ልቦና የራሱ ጂኦግራፊካል አቀማመጥ ያለው ራሱ ቅማንትንም ኝሎ ዛሬ ቋንቋ ይነገራል። አቶ ጥጋቡ ከእኔ ጀምሮ ቋንቋ እንናገራለን። እንኳንስ ኢትዮጵያ ውስጥ አሜሪካ ሀገር ያለን ቅማንቶች የተወሰነ ሰዎች የቅማንተኛውን ቋንቋ እንናገራለን። እነሱ እንደሚሉት ሳይሆን በኢትዮጵያ ውስጥም በየገጠሩ የራሱ የሆነ የቋንቋ ትምህርት ቤት በመደበኛ ትምህርት ቤት እንኳን እንዳይማር ቢከለከል በየዛፉ ግር እየተሰበሰበ ልጆቹንም ራሱንም የቋንቋውን በማስተማር ዛሬ በመቶ ሺ የሚቆጠሩ ቅማንተኛ ቋንቋ ተናጋሪ ሕዝብ ያለበት። እድል እድል ይሰጠኝ፣ እድል ይሰጠኝ። የቅማንት መሬት አሰፋፈር ከወገራ አውራጃ ኮሰዬ ከሚባል ቦታ ተነስቶ በስፋት በምስራቅ በደቡብ እያለ እስከ ጭልጋ ድረስ ይደርሳል እና ሰፊ ጂኦግራፊክ ያሬያ ያቀማመጣለሁ። ከዚህ ከላይ ተነስቶ ጭልጋ እስከሚደርስ ድረስ አንድም የቅማንተኛ ቋንቋ የሚናገር ሰው የለም። በአያቶቻችን ጊዜ ቀረ የተባለ ማናውቀው ቋንቋ ነው። ቅማንት አካንትን አካባቢ፣ ጭልጋ አካባቢ። በእርግጥ ጭልጋ አካባቢ ተንቀሳቅሻለሁ፣ አካባቢውን አውቃለሁ። ቅማንተኛ የሚናገሩ ሰዎች አሉ። በቁጥር ከአጠቃላይ ከቅማንቱ ህዝብ በፐርሰንት ቢወሰድ ከአምስት በታች የሚሆኑ እንኳን መናገር አይችሉም። አሁን እየተማረው ነው። ቋንቋ መማር እኮ ምንም ችግር አይደለም። መማር፣ ማስፋፋት፣ ማሳደግ ይቻላል። መሬት ከልሞ ማፋጨት ነው ማራ ዝግራናት ይሏታል ነው እናንተ በጸረ ክላን ታማማች ተመጣጣችሁ እንጂ እኔ እኮ የምጣው አርባ ሜትር አሜሪካ ሀገር እኔ እናንተ ወደ አርባ ሜትር ነው እንግዲህ የኖር ነው። የቅማንት ህዝብ ነባራዊ ሁኔታ በምን ሁኔታ ላይ እንደሚገኝ የምታውቀውም አይደለም ቅማንተኛ ቋንቋው በቋራ ይነገራል። በበሰማ ይነገራል። እርሶ ያቃሉ። አቶ ጥጋቡ ከመቼ ወዲህ ይመጣሉ? አቶ ጥጋቡ ቋንቋ አቶ ጥጋቡ ለኛ ቋንቋ ነው እናገኛለን። አቶ አቶ ጥጋቡ እርሶም ውጪ ነው ያቃሉ። ህብረተሰብ እኮ ልታጭበረብረኝ አትችልም። እንደዚህ አርገኔን አቶ አዲሱን ምናልባት አልባስ ስለማያውቁ ቦታውን ልታጭበረብረው ትችላለህ። ለኔ እኮ የመጣሁበት ህብረተሰብ ነው። ከየት ነው አንተማ? አርባ አመት እዚህ ከተቀመጥ ያለን እውቀት እኩል እንዲያውም አንተ በበለጠ የለም፣ አንድ ጊዜ የለም፣ አቶ ጥጋቡ የለም። አቶ ጥጋቡ አንድ ነገር ልናገር። ትንሽ ወደ ግለሰብ ዘለፋ ሳንሄድ መከራከሩ መልካም ነው። ተከራከሩ። እኔ አንድ ጥያቄ ግን የምጠይቀው አቶ አቡኔን የቅማንትን ማንነት ማለት አንድ ሰው ቅማንት ነኝ ቢል ትቃወማላችሁ? አልቃወምም ካላችሁ የራሴን እድል ደግሞ በራሴ ለወስን በአንቀጽ ሰላሳ ዘጠኝ መሰረት ቢል ለምንድን ነው የምትቃወሙት? ይህን የምንቃወመው አብሮ መኖርን የሚያጠፋ ትልቅ እንቅፋት የሆነ በመሬት ላይ መከለል በሚመጣበት ጊዜ አንተ ከዚህ ደንበር አታልፍም፣ አንተ ከዚህ ደንበር አታልፍም የሚል እንመጣ። ምሳሌ ላንሳ የላይ አርማጭሆ ከተማ ትክል ድንጋይ ትባላለች። ትክል ድንጋይ ቅማንት፣ አማራ ለረጅም ጊዜ እኔ ተወልጄ እስከ ማድግ ድረስ በአንድ ላይ ነበር የሚኖረው። አሁን ይሄ ጥያቄ ከተነሳ በኋላ የትምህርት ቤት ተማሪዎች ከኤሌመንተሪ ተነስቶ እስከ ሃይስኩል ሃይስኩል ነው ያለው እዚያ በሙሉ ተነቅለው ወደ ሳንጃ ሙሴባም፣ ወደ ጎንደር እንዲበተኑ ተደርጓል። ውጡ ተብለው፣ የቅማንተ ትምህርት ቤት ነው እንጂ አማራ ደግሞ ጎንደር ህብረት ያደረገው ታዲያ የጎንደር ህብረት ጋቦ ምን እንደሚደረግ አታውቅም። እንደዚህ አይነት አለም። ቆይ ላስረዳ። ትክል ድንጋይ የሚኖሩ የሚኖሩ ቤት ሰርተው ተደማማቱ፣ አዳምጠኝና መልሱን ብትመልስ ይሻላል። አዳምጠኝ ልንገርህ። ቢዝነስ ከፍተው ቤት ንብረት አፍርተው እዚያ የሚኖሩ ነጋዴዎች፣ ማታ ማታ አእምሮ ባላወቁ ልጆች ገንዘብ እየተሰጣቸው እየተሰማሩ በድንጋይ እየደበደቡ መኖሪያ ቤት ሽጠው

አቶ ጥጋቡን አንድ ጥያቄ ልጠይቀው፣ አንድ ጊዜ ለእኔ እድል ስጡኝ። አቶ ጥጋቡ አሁን ከእና አቶ አቡኔና ይሄን ሐሳብ ሬፈረንደሙን ከሚቃወሙ ሰዎች የምንሰማው በተጽዕኖ ነው ሬፈረንደሙ የሚካሄደው የተሰለጠኑ ካድሬዎች ውስጣቸው ገብተው ነው እንጂ የቅማንት ህዝብ ተዉን፣ አትከፋፍሉን፣ እኛ ከአማራው ህዝብ ጋር ተዋልደን አብረን ኖረናል ይላል ይሉኛል። ሁለታችሁ ቆይ፣ ሁለታችሁም እዚህ ሀገር አንድ ጊዜ ሁላችሁም እዚህ ናቸው ጎንደር ውስጥ አደላችሁም ህዝብ ውስጥ አይደላችሁም ግን ሬፈረንደሙ ትክክል ነው የሚለውን ነጥብ ሆን ይንገሩኝ በጣም ጥሩ እግዚአብሔር ይስጥልኝ ይሄ በሬ የወለደ ነው ከፋፍላችሁናል እንዲህ ብላችሁናል የሚል የካሄር ዝሬ ስልጠናም የለም በቅማንት ውስጥ የቅማንት ህዝብ በማንም ዲፔንድ የሚሆን አይደለም የራሱን እድል በራሱ መወሰን የሚችል ብቃትም ያለው ማንም ሀሳቡን ሊሸረሽረው ወይም ሊያስቀይረው የማይችል ህዝብ እንደሆነ ይታወቃል ይሄ አሁን የሚደረገው ሬፈረንደም በሁለቱ ህዝቦች የጋ ስምምነት መሰረት ነው። በጋራ ድምጻቸውም በራሳቸው ይሄ እንዲመጣ የቅማንት ህዝብ ሲታገል ሲሞት የኖረበት ነው። አንድ ሰው አንድ ድምፅ በምትለው እንትኗ አመለካከል እኔ ምድል ይሰጠኛ አዲ ሊቀጥሉ ይችላሉ ነግረውኛል። መልስ ነው። ስለዚህ ነግረውኛል። አቶ ጥጋቡ አቶ ጥጋቡ አይደጋግሙት፣ ነግረውኛል። በቃ በካድሬ አይሰለጥንም። የቅማንት ህዝብ ራሱን ያወቀ የነቃ ህብረተሰብ ነው። ማንም አይመራውም ነው የሚሉኝ አቶ አቡኔ። በእርግጥ የቅማንት ህዝብ የሰለጠነ የተማረ በጣም አዋቂ የሆነ ህዝብ ነው። የጎንደር ህዝብ የሚያስበውን ያስባል። እንደ ጎንደሬ በካድሬ አይሰለጥንም። ቅድም እኮ ተናገርኩ። ካድሬዎች እኮ ናቸው እየደበደቡ ከከተማ አስወጥተው ከእኛ ክልል አትገቡም ብለው ያባረሩ ወያኔ ያሰለጠናቸው ካድሬዎች ናቸው። አሁን እዚህ እንኖር እንጂ ቤተሰቦቻችን እኮ በምን ሁኔታ ላይ እንዳሉ ከቀን በቀን የምንሰማው የምናጣራው ነገር ነው ያለው። ይሄ ሪፍረንደሙን በመቃወም የተቃወሙ ሰዎች ሽጉጥ በታጠቀ ካድሬ አስክን ስጋ ግንባር ክንፈልጥሃለሁ እየተባሉ መቀመጫና ማደሪያ ያጡበት ሁኔታ እኮ ነው ያለው። ይሄን እኮ በግልጽ እናውቃለን። ነገ እኮ እውነቱ አቶ ጥጋቡ ባላትነት ትጠየቃላችሁ እኮ አሁን ህዝቡ በዚህ ግጭት ውስጥ ባለበት ጊዜ አቶ ያደረጉት እናንተ የለም። ይሄ አቶ ጥጋቡ፣ ይሄ ነገር የት ናያደርሳችሁ? ተጨባጭነት የሌለው የእኛ በቋሚነት ህዝብ ለማረጋጋት ህዝብ የለም እየገዛችሁ ጥታ ያበላሻ ሪፍረንደሙ ትክክል በሰዎች መበት በፈለጉ በትክክል አይተያለም። ይሄ በወያኔ ተጽዕኖ እንጂ እስከ ምጨርስ ጠብቀኝ። ጨርሽ አስገባሽ ጨርሻለሁ። ሀሳብህን ሀሳብህን፣ ህዝብ እንዲሰማልህ ከፈለግ አዳምጠኝ፣ ያንተንም አዳምጠሃለሁ። በተጨባጭ ይሄ ሪፍሬንደም የሚካሄደው ወያኔ ስለፈለገው ብቻ። በተለይ የወልቃይት ጠገዴ ጥያቄ እያደገ ምንድን ነው መረጃው? ወያኔ ይህን ለማድረጉ ይሄን ለማድረጉ ተጨባጭ የሆነ ኢንፎርሜሽን አለን እናቶ ጥጋቡ እኮ እኛ ራሳችን ራሳችን አውቀን ነው እያሉ ነው። በፍጹም ይሄ ትልቅ ስህተት ነው። ምንም መረጋገጫ የለለውት ነው። ይሄ በተጨባጭ መረጃውን ይንገሩ። ክልሉ መንግስት ጥናት ተደርጎ ሰፊ ጥናት ተደርጎበት የቅማንትና የአማራ አኗኗር አንድ ስለሆነ አያስፈልገውም ተብሎ ተመልሶ ነበር። ፌደራሉ አንቀጽ ሰላሳ ዘጠኝ በቁጥር አምስት መሰረት ፌደራሉ ጦር አሰልፎ የፌደራል ጦር አሰልፎ ጎንደር ህብረት በጥምር ቅማንትን አብራችሁ ለማጥፋት ከአንዳንድ ብአዴን አመራሮች ጋር ተቀናኝታችሁ አቶ ጥጋቡ ለምን እሱ እውነትነት እውነትነት የለውም። ይሄ እናንተ የምታልሙት ነገር ነው። ግን ኃላፊነት ለመውሰድ ያደረጋችሁትን ነገር በህዝብ መካከል ያደረጋችሁትን መከፋፈል ወደ ጎንደር ህብረት ልታላኩ ስለፈለጋችሁ ነው እንጂ ለዚህ ችግር ውስጥ አሁን እየተፈጠረ ላለው ችግር ውስጥ ይሄን የቅማንት የማንነት ጥያቄ አንስታችሁ በህዝብ ጉሮሮ ላይ በግድ ለመሸንቆር ለአቶ ጥጋቡ ጥያቄ አለኝ። አሁን ይሄ ሬፈረንደም በተሳካ ሁኔታ ተፈጸመ እንበል ተካለለ እንግዲህ ግን ከዛ በኋላ ከአማራው ህብረተሰብ ጋር እዛው አካባቢ ካላችሁት ጋር በትምህርት፣ በስራ፣ በማህበራዊ ኑሮ ምን አይነት ግንኙነት ይኖራቸዋል? በጣም በጣም በጣም ጥሩ የሆነ ግንኙነት በእኩልነት በመልካም ጉልበትና በልማት በተለ የተለያዩ የሰው ልጅ ሊጠቅሙ በሚችሉ ነገሮች ሁሉ የተሳሰረ ጥሩ ጉርብትና ነው የሚኖረው እዛው ላይ ይቁሙልኝና ቅድም አቶ አቡነ ያነሱን ነጥብ ላንሳ በጥያቄ ለምሳሌ በደቡብ በኩል አሁን በዚህ በሶማሌያ በኦሮሞ አካባቢ ህዝቡ ይኸው እየተጋደለ ነው ይሄም ወደዛ ወደ ቅማንትና ወደ አማራው አካባቢ የሚመጣ አስጊ ነገር ነው ይላሉ እስቲ ለዚህ መልሱ አቶ ጥ እኔ እንግዲህ ምን እየተነጋገር የመጣ ነው ስለ ጎንደር ህዝብ ነው እንደ ኢትዮጵያ ህዝብ መቼም ከሞል እሺ በደቡብ ኢትዮጵያ የተከሰተውን ነገር ሙሉ በሙሉ የማውቀው ነገር አይደለም። ዞሮ ዞሮ ወደኛው አማራና ቅማንት በጉርብትና ወደሚኖርባት ጎንደር ስመጣ ግን ይሄ ህዝብ ባመለካከትም አብሮ በመኖርም ረጅም የሆነ ታሪክ ያለው ህዝብ በመሆኑ አንቀጽ ሰላሳ ዘጠኝን መሰረት አድርጎ የሚጋጭ በጎንደር ይኖራል ተብሎ የማይታሰብ የሌለ መሆኑንም ራሱ ህዝቡ የቅማል አብሮ የኖረን ህዝብ አንድ የሆነን ህዝብ ለመክፈል ለምንድን ነው ይሄን ያህል የምትደክሙት? አሁን ከደረሰው ደረጃ በምንድን ነው ያደረሳቸው? መብቱን ነው ያስከበረው እንጂ መብቱ ምንድን ማን መብቱን ማን ወስዶበት ያውቃል? እኔ ይሄ ጥያቄ አቶ አዲሱን መጠየቅ እፈልጋለሁ። አቶ ጥጋቡ ማን ነው የወሰደው? በዛው ላይ ልቀጥ። አማራው ነው የወሰደው ተጨቁኖ ነበር ወይ? የቅማንት ህዝብ ተጨቁኖ ነበር ውጭ መብቱም ማንወሰደበት በዛው ይቀጥሏል። አቶ ጥጋቡ፣ የቅማንት ህዝብ ከሌላው ከጎንደር ከነበረው በስርዓቱ ተጨቁኖ መኖሩ ግልጽ ነው። ስርዓቱ በመሬቱ ላይ መጀመሪያ መሬት የለህም፣ ክርስትና ካልተነሳ መሬትህን ለሌላ ክርስትና ለተነሳ አካል ይሰጣል ብሎ መሬት የመንግስትና የቤተ ክህነት ይዞታ በነበረበት ጊዜ ትማንት አብዛኛውን መሬቱን በሃይማኖቱ ምክንያት ተነጥቆ ዛሬ ኑሮውን ድሮ ዝንጀሮች ይኖሩበት በነበረው ገደል ላይ እንዲያደርግ ልጁ፣ የልጅ ልጁ ዝርያውም ይሄን ጽዋ እንዲቀበል ተደርጎ የኖረ ነው። በቋንቋው እንዳይናገር፣ የመሬቱ ባለቤት እንዳይሆን፣ በማንነቱ ላይ እንዲሸማቀቅ በቢሮክራሲውም ሆነ በመንግስት ቀጥተኛ አልቃገብነት መብቱን አ ኖረ መሆኑ ግልጽ ነው። ለዚህም ደግሞ ብዙ የታሪክ ብዙ የታሪክ መጽሐፍን ይህን እውነታ አረጋግጠው የሚያስረዱበት ሁኔታ ነው ያለው። በተለየ ሁኔታ ቅማንት የሚባለው ህብረተሰብ የስነ ልቦና ችግርም ሆነ የመሬት በራሱ ቋንቋ በራሱ ባህል ራሱን መግለጽ እንዳይችል በራሱ ማንነት እንዲሸማቀቅ ተደርጎ የኖረ መሆኑ ግልጽ ነው። ከመቼ ጀምሮ ነው አጀማመሩ? በአስራ ስድስተኛው ክፍለ ዘመን በኋላ በአስራ ስምንተኛው ክፍለ ዘመን በተለይ የአጼ ቴድሮስ ስራው መንግስት ከወደቀ በኋላ በዋጅም፣ በቤተ ክህነትም፣ በመንግስታዊ ስርአትም ሲጨቆን የኖረው እንግዲህ ላለፈው ወደ ሁለት መቶ አመት አካባቢ አቶ አቡ እኔ ልቃል እ አቶ አቡ፣ በመጀመሪያ ደረጃ ይሄ የሚያወራው የመንግስታዊ ተጽዕኖ መንግስታዊ ተጽዕኖ እኮ በቅማምት ብቻ ሳይሆን አጠቃላይ በኢትዮጵያ ላለው እንትን መንግስት ላደረሳቸው ጭቆና እና በደሎች፣ ያ መታገል ያለብን መንግስትን ነው። አማራ ህዝብ አብሮ የኖረው ህዝብ ጭሰኛ አድርጎ ቅማንትን አላስተዳደረም። አማራው ጋር አብሮ ተዋልዶ በጉርብትና በዝምድና በቤተሰብነት የኖረ ነው፣ ለወደፊቱም የሚኖር ህዝብ ነው። እየነካካ ነው የምናበላሸው። የመንግስት በደል የመንግስት ጭቆናንማ ለረዥም ጊዜ የተነሳ የህብረተሰብ ክፍል ታግሏል። መንግስትን በተለያየ ጊዜ ይሄ በአጼ ቴዎድሮስ ከወደቁ በኋላ የሚባለው ከአጼ ቴዎድሮስ በፊት እኮ ገና ከግራይ መሐመድ በፊት የክርስትና ሃይማኖትን ተቀብሎ እኮ በጎንደር ቅማንት በሚኖርባቸው አካባቢዎች የነበሩ ብዙ ቤተ ክርስቲያኖች ተቃጥለዋል። ሃይማኖቱን የተቀበለበት ጊዜ ነው ያን ሁሉ በሙሉ። ቅማንቱ በዚያን ጊዜ ሃይማኖቱን ተቀብሏል ወይ? ላይሆን ይችላል ላይቀበልም። ምክንያቱም የህብረተሰብ እድገት ሂደት በሂደት ነው፣ አንዱ አንዱን እየተዋዋጠ የሚመጣው በመንግስት የሚመጣ ተጽዕኖ እንውሰድ የወሎንን እስላም ወደ ኦርቶዶክስ ካልተቀየርክ ተብሎ ተጽዕኖ ነበረበት። በተለያዩ የኢትዮጵያ ክፍል እንዲህ አይነት ተጽዕኖ ተደርጓል። ያንን መንግስት ያደረገው እንጂ ህብረተሰብ ያደረገው አይደለም። ስለዚህ አብሮ ከሚኖረው ህብረተሰብ አደረገው የሚል እንለይ ማለት እኮ እንለይ ማለት እኮ አልኮነነም። ነገር ግን አሁን አዲስ አስቆምላችሁ እኛ ቅማንቶች ነን፣ በህይወት አለን። አሁንም አለን። አሁንም ሰአትም አለን የሚለውን ነገር የላችሁም። አማራ ናችሁ ነው የምትለኝ? ይሄ በጣም በጣም ማላቀር የሆነ የለም፣ የለም። ልጨርስ ልጨርስ ልጨርስ ከአማራው ክልል ከልሎ መከለል እኮ አንፈልጋችሁም። እናንተን ወደዚያ እኛም ወደዚህ ማዶ እንሆናለን ነው የምትሉትኝ እና ይሄ አንፈልጋችሁም ካላችሁ እኮ አማራው እንደጨቆነ ነው። ከአማራው ጋር አንድ ነን ከተባለ እኮ መብትንም ልማትንም በተመለከተ በአንድ ላይ አብሮ ሲሆን ነው ልማትና እድገት የሚመጣው። አይደለም አይደለም። አቶ ጥጋቡ አቶ ጥጋቡ እኔ ልጠይቀው፣ ለምሳሌ እርሶ አንፈልጋችሁም ብላችሁ አግላችሁን በባህላችን ብለዋል። ዓለም ቅማንቶችም አሁን እንካለል የሚል ወገን አንፈልግም ማለቱ አይደለም? ሌላውን እንዴ፣ አይደለም፣ ሌላውን አንፈልግም አይደለ? በአገሪቱ ላይ እንግዲህ እንደሚያውቁት፣ ቆይ እንደሚያውቁት አብራችሁ ኖራችኋል፣ ተዋልዳችሁ ተጋብታችሁና መካለል በሚመጣበት ጊዜ እናንተም ራሳችሁን ቻሉ፣ እኛም ራሳችን ከእናንተ ምንም የለን አይነት አይመስልም ወይ? አቶ አዲሱ በጋባት መዋለድ የፍቅር ጉዳይ እኮ የግለሰቦች የፍቅር ጉዳይ እንጂ የአይደንቲቲ ጉዳይ አይደለም። አሁን ስትካለሉ ግን ልጅና አባት ሊለያይ ነው። ቅማን የቅማንት ህብረተሰብ ከአማራው የተለየ አይደንቲቲ ተፈጥሯዊ አይደንቲቲ ያለው የራሱ ማንነት ያለው በመሆኑ ይሄን ማንነቱን አስከብሮ በጉርብትና ከአማራው ህዝብ ጋር የሰላም ኑሮውን ይቀጥላል ነው። እስቲ በዛ ነጥብ አንድ በዛ ቆይ። አቶ አቡኔ ነጥቦውን አይርሱ የያዙልኝ። አቶ ጥጋቡ አንድ ጥያቄ የማንነት ነገር ቢያነሱ እስቲ። የቅማንት ስሪቱ ምንድን ነው? አመጣጡ እንዴት ነው? እዚህ የደረሰው ምኑ? አቶ ጥጋቡ ቅማንት የሚባለው ህዝብ ስሪቱ አመጣጡ ምንድን ነው? ታሪኩ? ቅማንት የሚባለው ህዝብ የአገው ህዝብ አካል ነው። ባጭሩ ከአገው ነው። ከአማራ የተለየ ነው። ከአማራ የተለየ ከአገው ህብረተሰብ ጋር አብሮ የሚመጣ የአገው ህዝብ አካል ነው። ቅማንት ማለት ባጭሩ ይሄ ነው። ስለ ሌላው አልዘረዝርም። ስለ ቅማንቱ ስዘረዝር ግን ቅማንት ማለት በማንኛውም ሂደቱ የአገው ህዝብ አንዱ አብራኩ ነው። ይሄ ነው በቃ። አገውን የሚያ ይሄ ገለጣ አቶ አቡነ ይስማማዎታል? ይሄ እንግዲህ በታሪክ ያው ቅማንተኛና አይዞህ ደፈራቡን አይዞ ደፈራ አድርገህ ተናገር ነው። ይሄን አገው ስረውን ነገር እንዴምን የምፈራው ነገር የለም እኮ እኔ በእንትን እኮ የምፈራው ነገር የለኝም። ነገር ግን ምንድን ነው ይሄ የቅማንትና አገው ቋንቋ አንድ ነው እየተባለ ሲነገር በታሪክ ይሰማል። በታሪክ እናያለን፣ ተምረናል። አገው ቅማንት አንድ አይነት ቋንቋ ነው ያላቸው። የቅማንት ቋንቋ ጠፋ፣ አገው ግን ቋንቋውን እንደያዘ ይኖራል ነው። ይሄ የቋንቋ ልዩነት ቅማንቱ አማራና ይዝድ እየሆነ ነው የሄደው። ክርስትናንም ተቀበለ። ክርስትና መቀበል በግድ አማራ ሊያሰኘው አይችልም። ግን ቋንቋውም አማርኛ ሆነ፣ አኗኗሩ፣ አበላሉ፣ አለባበሱ፣ በስራ በሚሰራቸው የስራ መሳሪያዎች አንድ አይነት እየሆነ ነው የመጣው። እና ቅማንት እና አማራ አንድ አይነት እንትን ያለው ነው። ድሮ በታሪክ ስንሄድ የኢትዮጵያ ብሔር ብሔረሰቦች ከውጭ የመጡ ናቸው። እንግዲህ እናለቃታየም ለቃታየም ጽፈዋል፣ ሌሎችም የውጭ ጸሐፊዎችም በየጊዜው በዚህ ዘመነ ክፍለ ዘመን የገባ ነው። በዚህ በኩል ገባ፣ በዚህ በኩል መጣ፣ ይሄ ቋንቋ ይናገር ነበር። የጠፉ ብሔረሰቦች ሁሉ እንዳሉ ይናገራል ታሪክ። ያ አይደለም አሁን ትልቁ ነገር ትልቁ ነገር ቅማንትና አማራ የሚባል ነገር ጎንደር ውስጥ እንዴት ይኖራል ነው? አኗኗሩ ምን ይመስላል ነው? አኗኗሩ አንድ ህብረተሰብ ሆኖ እየኖረ ያለ አካል ነው። ይሄ አካል ከሁለት ሊከፈል አይችልም። ከሁለት እንዲከፈል ትልቅ እንትን እያደረገ ያለው ከሁለት እንዲከፈል እያደረገ ያለው ወያኔ ያልከውን ነገር ሁሉ ከሰማሁ በኋላ ሂደህ የምታሳርገው ወያኔ ላይ ነው። ይሄን ሀሳብ ብትቃወመኝ እንኳ ምክንያቱም አንቀጽ ሰላሳ ዘጠኝ ደጋፊ ስለሆንክ አቶ ጥጋቡ ግጥም፣ በዚህ አይነት መንገድ መግለጽ አልችልም። ነገር ግን ምንድን ነው አትጨነቅ፣ ምክንያቱም ቆይ፣ ምክንያቱም አውቃለሁ። አቶ ጥጋቡ ለመመለስ የተቸገረበትን ነገር አውቀዋለሁ። የጎንደር ክልል ተከዜ ነው። ተከዜን ተሻግሮ አማርኛ ተናጋሪ፣ አማርኛ ባህል፣ አማርኛ ስነ ልቦና ያለውን የወልቃይትን ህዝብ መሬቱን ለመጠቀም ሲል ብቻ በጉልበት ወስዶ በከፍተኛ ጭቆና ተጽዕኖ ውስጥ ያስገባው የወልቃይት ህዝብ የአማራ ክፍል ነው፣ የጎንደር ክፍል ነው። አቶ ጥጋቡ ታሪክ፣ አሁን እኮ እኛ እያልን ያለ ነው። ይህን ታሪክ እኔ እያልኩ ያለሁ ምክንያቱ ወያኔ የወልቃ ከፍተኛ አትታገሉ፣ አይደለም መብታችሁ ነው ታገሉ። በዚያ ጉዳይ ላይ እኔ እያልኩ ያለሁት ከቅማንት የመብት ጉዳይ ላይ ራሳችሁ አውቅ ነው። በወልቃየት ጉዳይ ላይ አትታገሉ፣ ወልቃየትን፣ በወልቃየት ጉዳይ ላይ አትኮንኑ። ምን ይሄ እኔ አይወጣኝ ግን፣ አንድ አንድ ጥያቄ እንደው፣ የለም የቅማንት ጉዳይ በመሆኑ ልክ ነው። አቶ ጥጋቡ ልክ ነዎት። ጉዳይ ጣልቃ አትግቡ። አቶ ጥጋቡ ልክ ነዎት፣ ግን አንድ ጥያቄ ልጠይቅዎት። ከተነሳ ሽብር ፈጣሪ ሆናችኋል፣ ስለዚህ ከዚህ ድርጊታችሁ ቁሙ። የቅማንት ህዝብ ጥያቄ ህጋዊ፣ ተፈጥሯዊ፣ ዲሞክራሲያዊ ነው። ጥሩ ነው የተቀበላችሁ የህዝብን ውሳኔ ዝብላችሁ። ጥሩ አቶ አቡኔ እንዳይናገሩ። ቆይ፣ የለም የለ፣ አቶ አቡኔ ቆይ። አቶ ጥጋቡ ጋር አንድ ጥያቄ አለኝ እንደው ከተነሳ ይቀር። አቶ ጥጋቡ፣ አንድ ጉዳይ አንድ አካባቢ ያለ ጉዳይ ስለሆነ የኢትዮጵያ ጉዳይ ስለሆነ በወልቃይት ጥያቄ ላይ አቶ ጥጋቡ አቋሞ ምንድን ነው እስቲ ንገሩኝ ባጭሩ በመሰረቱ የወልቃይትን ጥያቄ በሚዲያዎችም በዌብሳይቶችም በተለያዩ ሁኔታዎች ሲራገብ ነው ማያቸው እንጂ በጥልቀት የማውቀው ነገር የለኝም። ስለዚህ እሺ በደንብ ባላወቅኩት ጉዳይ ላይ ደግሞ አስተያየት ከመስጠት እቆጠባለሁ። አመሰግናለሁ። ለሁለታችሁም አንድ ጥያቄ አቅርቤ ውይይቱ መዝጋት አለብኝ። ሰዓቴ ገፍቷል። በሬፈረንደሙ የተለያየ ሀሳብ ነው ያላችሁ። እንደ መዝጊያ ሳትጨቃጨቁ፣ ሳትታኮሱ ያለምንም ጣልቃ ገብነት የየግላችሁን ተናግራችሁ ልዝጋ። አቶ አቡኔ ለምንድን ነው ይሄንን ሬፈረንደም የሚቃወሙት? አጭር መልስ እና ጠቅለል ያለ ነገር ከዛ አቶ ጥጋቡ ያጠቃልላሉ። ይሄ ህዝብን፣ አንድን ህዝብ ከሁለት ይከፍላል፣ አብሮ መኖርነትን ያጠፋል። ለወደፊቱ ይሄ መንግሥት እንኳን ቢያልፍ የማያልፍ የሚኖር ቁርሾ ትቶ የሚሄድ አንድን ቤተሰብ የሚከፋፈል ነው ብለን እናምናለን። ሪፍረንደሞ ባይዘወይ ይደረጋል፣ ያልቃል። ምክንያቱም የወያኔ ስለሚፈልገው ማለት ነው ይሄን ሪፍረንደም ጎንደርን ለማዳከም ጎንደርን ለመክፈል ወያኔ የራሱን አጀንዳ የሚፈልገውን ከጎንደር የሚፈልገውን መሬት ወስዶ ታላቋ ትግራይን ለመገንባት ስለሚፈልግ አማራና ቀማምት ብሎ ቁርሾ ውስጥ አስገብቶ አዋግቶ አጫርሶ ህዝቡ በሚዋጋበት እና አንድ ላይ ቁሞ ወያኔን በማይቃወምበት ደረጃ የፈለገውን ነገር ለማድረግ የታቀደ እቅድ ነው። አቶ ጥጋቡ ማጠቃለያ የሪፍረንደሙ ተገቢነት በጣም በጣም አስፈላጊ ነው። የህዝብ ሰባ ስድስተኛ የብሔር ብሔረሰቦች አካል ሆኖ ተመዝግበዋል። ስለዚህ እንደ ህዝብ ያነሳውን የመብት ጥያቄ በሰላማዊ መንገድ ከጎረቤት የአማራና የቅማንት ህዝቦች ስምምነት መሰረት መብታቸውን ተጠቅመው ቢፈቱት ዘለቄታዊ መፍትሄ ሊያመጣ ይችላል ብዬ በማመን ይሄ ሪፍረንደም መካሄዱ ጠቀሜታው የጎላ ለጎንደር ለሰሜን ኢትዮጵያ ሀገራችን ክፍልም ቢሆን የሪፍረንደሙ መካሄድ በጣም በጣም አስፈላጊ ነው ብዬ አምናለሁኝ። ውይይቱ በጣም ቆንጆ ነው። እዚህ ሀገር እንደምታውቁት፣ እንደምትሰሙት እዚህ ነው የምትኖሩት እና የተለያዩ ወገን የሚደግፉ ሰዎች በጣም በከረረ ሁኔታ ይከራከራሉ። ግን ሲወጡ ወዳጆች ናቸው። የአንድ ሀገር ሰዎች ናቸው። እናንተ ሁለታችሁም ቅማንት ናችሁ። የአንድ ሀገር ሰዎች ናቸው። ኢትዮጵያውያን ናችሁ። ተስፋ አለኝ የዛሬ ሞቅ ያለ ውይይታችሁ የመለያያ እንደማይሆን እና ስለ ጊዜያችሁ በጣም አመሰግናለሁ። እግዚአብሔር አክብርልኝ። አቶ አቡኔ ብሩ ከሎስ አንጀለስ ካሊፎርኒያ፣ አቶ ጥጋቡ ክብረት ከሲያትል ዋሽንግተን አመሰግናለሁ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት ከ4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ይገኛል። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆርን ሞቢይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። አሁን ወደ ተከታዩ ዝግጅት እናልፋለን። የሙዚቃ ቃና Já, já, já, እንደምናመሻችሁ፣ እንደምን ሰነበታችሁ የተከበራችሁ ውድ የሙዚቃ ቃን አድማጮች። ሁሌም ቅዳሜ ምሽት በዚህ ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ምርጥ ምርጥ የሆኑ የካንትሪ፣ ሶል፣ ብሉዝ፣ ሬጌ፣ የሂፖፕ እና ሌሎችንም የዜማ ስልቶችን ወደ እናንተ የምናደርስበት ምሽት ነው። የሙዚቃ ቃና፣ ጽዮን ግርማ ሙዚቃዎቹ መራርጬ አብሬያችሁ አመሻለሁ። አብራችሁ ይቆዩ። ለዛሬ ያዘጋጀሁት ሙዚቃ በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ በዚህ ሳምንት ከአንድ መቶ ምርጥ ዘፈን ውስጥ አስሩን ምርጥ ምርጥ ተደማጭ ዘፈኖች ነው። እዚህ እኛ በምንኖርበት ዋሽንግተን ዲሲ እና ሌሎች የአሜሪካ ግዛቶች በሳምንት ውስጥ በቢልቦርድ የሙዚቃ ሰንጠረዥ ላይ ተደማጭ የሆኑ ዘፈኖች በአብዛኛው የሬዲዮ ጣቢያዎችና የመዝናኛ ፕሮግራም ዝግጅቶች ላይ የመደመጥ እድል ያገኛሉ። በዚህም ምክንያት ዘፈኖቹ በመገበያያ ሞሎችና በተለያዩ የመዝናኛ ስፍራዎች እስኪሰለች ድረስ ይከፈታሉ፣ ይሰማሉ። ስለ አርቲስቶቹ ይወራል፣ ስለ ዘፈኖቹ ይነገራል። ይህ ደግሞ ለአርቲስቶቹም ሆነ ለዘፈኑ መታወቅ ከፍተኛን እድል ይሰጣቸዋል። በዚህ ሳምንት የሙዚቃ ደረጃ ሰንጠረዥ ላይ በአንደኝነት የተቀመጠው ሬ ስረመርድ የተሰኙት የሂፕ ሆፕ የሙዚቃ ቡድን የሰሩት ብላክ ቢትልስ የተሰኘው ዘፈን ነው። በሚሲሲፒ የተወለዱት ካሊፍና አኪል የተባሉ ወንድማማቾች የጋራ መጠሪያቸው በሆነው ሬስ ራመርድ በተሰኘው የሙዚቃ ቡድን ስር የለቀቁት ዘፈን አንደኛ ደረጃ ላይ ተቀምጦላቸዋል። ጉቺ ሜን የተባለው አሜሪካዊ ራፐር ደግሞ አጅቧቸዋል። i will like, see spread. Eagle took a beer to the club and let a party on the table, screaming, Everybody's famous. Like clockwork, I blow it all. Then get some more. Get you somebody that can do both. Like Beatles, got the babes, belly rolling. She thinks she loves me. I በነገራችን ላይ በአሁኑ ሰዓት በአብዛኛው ተደማጭ የሆኑት ዘፈኖች ኦሪጂናል ቅጂዎቻቸው በግጥሞቻቸው ውስጥ ጸያፍ ቃላትን መጠቀም እያዘወተሩ መጥተዋል። ነገር ግን እነዚህ ስራዎች ለሬዲዮ ሲቀርቡ ክሊን ቨርዥን ወይም የተጣራውን ቅጂ ነው የምናስተላልፍላችሁ። በአሜሪካ ግን በሙዚቃ ኢንዱስትሪ ውስጥ ጸያፍ ቃላት እየተዘወተሩ መምጣታቸው በተለይ በሂፕሆፕ እና በራፕ ስልት ውስጥ ማሳያ ናቸው። እንዲህ ያሉ ዘፈኖች በዚህ ሳምንት በሁለተኛ ደረጃ ላይ የተቀመጠው ያለፉትን ሶስት ሳምንታት ስናስደምጣችሁ የቆየ ነው፣ ክሎዘር የተሰኘው ዘፈን ነው። ዘ ቼይንስሞከርስ የተባለው የሙዚቃ ቡድን በሃልሲ አጃቢነት የሰሩት ክሎዘር ተወዳጅና ተደማጭ ስራ ሆኖላቸዋል። እስቲ እናስደምጣችሁ። It was nice to meet them, but I hope I never see them again. I know it breaks your heart. Moved to the city and I broke down crying. Four years no calls. Now you're pretty in a hotel bar in. Shoulder, pull the sheets right off the corner Of oh, the mattress that you stole From your roommate back in Boulder We ain't never getting older As good as the day I met you, i forget just why I left you. I was insane. Say, play that pink when I need two songs. That we beat to death in two okay. Pull the sheets right off the corner of the mattress that you stole from your roommate. back and we ain't ever ዘር ነበር የሰማነው። የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራም ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ ጽዮን ግርማ ብሬያችኋለሁ። እያደመጥን ያለነው ደግሞ በአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ የሳምንቱን ምርጥ ሙዚቃ ነው። የኢትዮጵያዊ የዘር ግንድ ያለው አቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድ ስታር ቦይ የተሰኘው ስራው በዚህ ሳምንት የሶስተኛ ደረጃን ይዟል። አቤል ተስፋዬ ወይም ደ ዊኬንድ ቢውቲ ቢሃይንድ ደ ማድነስ የተሰኘው ባለፈው አመት ከሰራው አልበሙ በኋላ በዚህ አመት ያወጣው ስታር ቦይ የተሰኘው የሙዚቃ አልበሙ አስራ ስምንት ዘፈኖች የተካተቱበት ነው። በነገራችን ላይ አቤል በአንድ አልበም ላይ አስራ ስምንት ዘፈኖችን በማካተቱ ትችት እየቀረበበት ይገኛል። አስራ ስምንት ዘፈንን በአንድ ጊዜ አጣጥሞ ለመለየትና ለማወቅ አስቸጋሪ ነው። ለምን ይህንን እንዳደረገ አልገባንም እያሉ ትችት እያቀረቡበት ነው። እንደሚታወቀው አቤል ተስፋዬ ወደ ሚዲያ ቀርቦ ስለ ራሱም ሆነ ስለ ስራዎቹ በመናገር ቃለ ምልልስ በመስጠትና በማውራት አይታወቅም። ስታርቦይ ከተሰኘው አልበሙ ላይ ስታርቦይ የተሰኘው የሙዚቃ ስራውና ሌሎችም የሙዚቃ ስራዎቹ ከመቶ ምርጥ ዜማዎች ውስጥ ተካተውለታል። እንግዲህ ስታርቦይ በሶስተኛ ደረጃ ላይ የሚገኘው ነው። በዚህ ሳምንት እስቲ እናዳምጠው። Cleaner than your church shoes uh, Really point to just to hurt you uh, All red lamps just to tease you uh, None of these toys only i any pain huh? table cut from ebony cut that ivory into skinny pieces then she clean her with her face but i love my baby you talking money need a hearing aid you talking about me i don't see the shade switch on my side i take any lane I switch on my car if i kill any pain what you got ስታርቦይ የአቤል ተስፋይን ወይም ደ ዊኬንድን ስራ ነበር የሰማነው። 24ኬ ማጂክ የብሩኖ ማርስ ስራ ነው። እንግዲህ 24ኬ ማጂክም እንደዚሁ ባለፉት ሳምንታት ውስጥ በዚሁ የአሜሪካ የደረጃ ሰንጠረዥ ውስጥ እየተዟዟረ የሚገኝ ዜማ ነው። በተደጋጋሚ ስናሰማችሁ ነበር። ይህንን ዜማ አሁን በዚህ ሳምንት ከአስር ምርጥ ዜማዎች ውስጥ በአራተኛ ደረጃ ላይ ይገኛል። ብሩኖ ማርስን የተጫወተው 24ኬ ማጂክ Red, the blues. I'm a dangerous man with some money in my pocket. Keep up. So many pretty girls around me, and they're waking up the rocket. Keep up. Why you mad? Fix your face. Ain't my fault they all be jacking, Keep up. Players on there. Eh? ኦን ዘ ቢት ቲ ዜድ ወይም ቱ ዜድ አንተም የተባሉ የሙዚቃ ቡድኖች የሰሩት ስራ ነው። አምስተኛ ደረጃ ላይ ይገኛል። I don't care, girl. You still cool, yeah. Walked in this party and these girls looking at me. Skinny jeans on and you know my head and hey. hey, hey, hey, Okay, okay. I want y'all to do this dance. Now nah, juju on that beat. Juju -ju on that beat. Juju okay. -ju on that, juju -ju on that, juju -ju on, ju -ju on that beat. Now nah, slide, chop. Hit don't for no stop. Hey, don't stop. Hey, don't stop. Hey, run a man on that beat. Ay. Run a man on that beat. Ayy, run a man on that beat. Ayy, run a man on that beat. Okay. Nah, do your dance, do your dance, do your dance, ayy. You ugly. You your daddy's son, ayy. Ayy, do your dance, ayy. Ay. አሪያና ግራንዴ ከኒኪ ሚናጅ ጋር ሆና የሰራችው ሳይድ ቱ ሳይድ በጣም የተወደደላት ስራዋ ነው። በዚህ ሳምንትም በስድስተኛ ደረጃ ላይ ይገኛል። ይህ ዜማ እንደ ሌሎቹ ዜማዎች ሁሉ በቀደሙት ሁለትና ሶስት ሳምንታት ተወዳጅ የነበረ፣ ከዚያም በፊት በነበሩት ሳምንታት ውስጥ በአሜሪካ የሙዚቃ የደረጃ ሰንጠረዥ በመቶ ምርጥ ዜማዎች ውስጥ ተካቶ በተለይም ደግሞ ከአንድ እስከ አስር ባሉት ውስጥ የተሽከረከረ ያለ ዜማ ነው። አሁን በዚህ ሳምንት ስድስተኛ ላይ መጥቷል። ሳይድ ቱ ሳይድ Go ride by bicycle Come true, yo oh, Get you this type of blow If you want to menage, I got a tricycle go. All these flows is my mini-me Maddie smoking, so they call me young Nicky Chimney Rappers and they feelin's cause they feelin' me mm. I, I, I give zero, then I got zero chillin' me Kissin' me, pop the blue box, that say Tiffany Curry with the shot, just tell them to call me Stephanie Pop, can I make my gum pop I'm the queen of rap, young Ariana run pop. Uh. These friends keep talking way too much. Say I should give them up. Can't hear them. ሳይድ ቱ ሳይድ አሪያና ግራንዴ ከኒኪ ሚናጅ ጋር የተጫወተችውን ዜማ ነበር ያደመጥ ነው። 21 ፓይለትስ የተሰኙት የሙዚቃ ቡድኖች የሰሩት ሄትነስ እንደዚሁ ተወዳጅ ስራ ሆኖላቸዋል። በዚህ ሳምንት በሰባተኛ ደረጃ ላይ ይገኛል። እስቲ እናዳምጠው። Wait for them to ask you who you know. You don't know the half of the abuse. All my friends are heathens. Take it slow. Wait for them to ask you who you know. Please don't make any sudden moves. You don't know the half of the abuse. Welcome to the. Who have rooms of people that they love one day, docked away. Just because we check the guns at the door doesn't mean our brains will change from hand grenades. you in on the psychopath sitting next to you. you in on the murderer sitting next to you. You think I'd get there sitting next to you. But after all I've said, please don't forget. All my friends are eating, taking slow. Side is very well. They say new have a certain smell. Yeah, trust issues, not to mention. They say they can smell your intentions. You leaving on the freak show sitting next to you. You left some weird people sitting next to you. You think I didn't get here sitting next to you. But after all, I've said የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተያዘልኝ ሰዓት ተጠናቋል። በሚቀጥለው ሳምንት ለየት ያለ ምርጥ ዝግጅት ይዤላችሁ ለመመለስ ቃል እገባለሁ። በፕሮግራሙ ላይ አስተያየት ካላችሁ ሆርን አት ቪኦኤ አምሀሪክ ላይ መልእክታችሁን አድርሱን። እንደዚሁም በፌስቡክ ገጻችን ላይ አት ቪኦኤ አምሀሪክ ብትጽፉልን ይደርሰኛል። ማንኛውንም አስተያየት፣ ሙዚቃ ምርጫ፣ ሁሉንም እንቀበላለን። በእኔ በኩል አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። then አድማጮች ከመሰናበታችን በፊት አጠር ያለ ዜና ላሰማችሁ። በኦሮሚያና በሶማሌ አዋሳኝ ክልሎች ላይ ከተነሱና ከተስፋፉ ጥቃቶችና ግጭቶች ጋር ተያይዞ ሶማሊያ ውስጥ ባሉ ኢትዮጵያውያን ላይ እየተፈጸመ ያለው ጥቃት እየተባባሰ መሆኑን ማምሻውን ያነጋገርናቸው የሀርጌሳ ከተማ ነዋሪዎች ገልጸዋል። የሶማሌላንደው ሀርጌሳ ከተማ በተለይ ጎልዤ ነው ተብሎ በሚጠራ መንደር ውስጥ ያሉ ኢትዮጵያውያን በየመንገዱ ይደርስብናል ካሉት ድብደባና ግድያ ለመሸ ላለፉት ስድስት ቀናት በቤት ውስጥ ተቆልፈው እንደሚገኙ በስልክ ላገኛቸው ለሰሎሞን አባተ ነግረውታል። በሶማሊያ የኢትዮጵያ አምባሳደር ጃማሉዲን ሙስጠፋንና ሀርጌሳ የሚገኙ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር የዩኤን ኤች ሲ አር ተጠሪዎችን ለማግኘት ሶሎሞን ሙከራ አድርጎ ነበር። ለዛሬ ሊያገኛቸው አልቻለም። የአካባቢውን ባለስልጣናትና የተባበሩት መንግስታት ድርጅት ተጠሪዎችን ለማግኘት ያልተቋረጠ ጥረት እያደረግን ነው። በነገ ምሽት ዘርዘር ያለ ዘገባ ይዘንላችሁ እንመለሳለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ እሁድ በምሽት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረው ንጉሡ ታምሬ ነው። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ።